ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ በየቀኑ ከምናሳልፈው ፕሮግራም የዛሬ ቅዳሜ ከዚህም ከዚያም አሁን ጀመረ። ሰላም ጤና ይስጥልኝ አድማጮች፣ እንደምኑላቸው አምሽታችኋል። ከዋሽንግተን ዲሲ የማስተናገዳችሁ አዲሱ አበበናይ ንጉሱ ታምሬ ፕሮግራሙን እያቀናበረ ነው። ዛሬ ሰኔ 13 2007 ዓ.ም ነው። የዓለም ዜና እንደተለመደው ቀዳሚ ቅንብር ሆኖ ከዜናው በኋላ ባለፈው ሰሞን ደቡብ አፍሪካ ውስጥ በተካሄደ የመሪዎች ጉባኤ ላይ ያተኮረ ቅንብር ይኖረናል። ሁለተኛው አጋማሽ እስከ ማጠቃለያ ዜና የሚያዳርሳችሁ የሙዚቃ ቃና ነው። ይህ ዛሬ የሙዚቃ ቃና የምታቀርብልን ጽዮን ግርማ ነች። መልካም ምሽት። አሁን ዜና። ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የሃይማኖትና የሲቪል መብት ተቋማት መሪዎች በዛሬው ዕለት በመላዋ ዩናይትድ ስቴትስ ባለፈው ረቡዕ በደቡብ ካሮላይናዋ የቻርልስተን ከተማ በአማኑኤል የአፍሪካውያን ሜቶዲስት ኤፒስኮፓል ቤተ ክርስቲያን የተገደሉትን ዘጠኝ ጥቁር አሜሪካውያን ለማሰብ ባዘጋጇቸው የሻማ ማብራትና የጸሎት ስነ ስርዓቶች ሀዘናቸውን ሲገልጹ ውለዋል። በመላው አገሪቱ ከሚገኙ የአማኑኤል የአፍሪካውያን ሜቶዲስት ኤፒስኮፓል ቤተ ክርስቲያናት በትልቅነቱ የመጀመሪያው በሆነውና ከ3000 በላይ ምእመናን ብትጠበቁበት የኒውዮርኩ ቤተ ክርስቲያን በመካሄድ ላይ ያለውን የጸሎት ስነ ስርዓት ተከትሎ ታላቅ ህዝባዊ ትዕይንትም ተጠርተዋል። ታዋቂ የሃይማኖት መሪዎችና የኒውዮርኩ ከተማ ከንቲባ ቢል ዴብላዚዮ በስነ ስርዓቱ ንግግር ከሚያሰሙት ተጠሪዎች ውስጥ ናቸው። በዴትሮይትም የታዋቂው ጥቁር አሜሪካዊ መብት ተሟጋች ቄስ አል ሻርፕተን ናሽናል አክሽን ኔትወርክ ቅርንጫፍ በቻርልስተኑ አሰቃይ ግድያ የተገደሉትን ለማሰብ የቤተ እምነቶች ጥምር ስብስብ ጠርቷል። ጥቁርና ነጭ አሜሪካውያን በጋራ ያሰናዷቸውን አንድነት ያንጸባረቁ የጸሎት ስነ ስርዓቶች በአትላንታ በአትላንታና በሰብአዊ መብት ትግል የታወቁ ዋና ዋና የዩናይት ስቴትስ ከተሞችም እያካሄዱ ነው። ከዚህ ቀደም ታይቶ በማያውቅ ደረጃ ቁጥሩ ሀምሳ ዘጠኝ ነጥብ አምስት ሚሊዮን የሚደርስ ህዝብ በያዝነው አመት ለደህንነቱ መጠጊያ ፍለጋ ከቀው ለመፈናቀል መገደዱን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አዲስ ጥናት ይፋ አደረገ። ዘገባው አክሎ እንደጠቆመው ገና በተጋመሰው የአውሮፓውያን 2015 ዓ ም የተፈናቀለው ህዝብ ቁጥር ባለፈው 2014 ሙሉ ዓመቱን ከተዘገበው የ51 ነጥብ 2 ሚሊዮን ጋር ሲነጻጽር በ8 ነጥብ 3 ሚሊዮን የላቀ ነው። የዓለሙ ስደተኞች ጉዳይ ከፍተኛ ኮሚሽነር አንቶኒዮ ግሮት ጉቴሬስ የዛሬውን የዓለም ስደተኞች ቀን ተንተርሰው በሰጡት አስተያየት ለአፍታ ከተዘናጋን ዓለም አቀፍ ፍልሰት የዕለት ገጠመኝ ወደሆነበት ዘመን በዝግታ መስረጋችን የሚጠይቀውም ጥረት በግልጽ መረዳት እንደሚቻለው ዓለማችን ከገጠሟትና ከዚህ ቀደም ሁነኛ ምላሽ ከሰጠችባቸው የትኛውም ጥረት የሚያኮሰምን አይነተኛ የአመለካከት ለውጥም ጠያቂ እውነታ እየመሰከርን ነው ብለዋል። የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ በበኩላቸው አመታዊው ዓለም የዓለም ስደተኞች ቀን ለስደት የሚጋለጡ ሰዎችን የሰብአዊ ክብር የማንነት ዋጋና ለዓለም የሚያበረክቱትን አስተዋጽኦ የሚገባው ስፍራ እንዲሰጠው ዩናይትድ ስቴትስ ከዓለም አቀፉ ማህበረሰብ አጋሮቿ ጋር የምትሰለፍበት መታሰቢያ ዕለት ነው ብለዋል። የመንግስታቱ ድርጅት አዲስ ሪፖርት እንዳመለከተው በዓለም ዙሪያ ከ122 ሰዎች አንዱ ከቀዬው ተፈናቅሎ ወደ ሌሎች ሀገሮች ተሰደዋል ወይም የመኖሪያ ፍቃድ ፍለጋ ላይ ነው። አሊያም እዚያው የአገሩ የገዛ አገር ውስጥ ተፈናቃይ ሆኖ በመንከራተት ላይ ይገኛል። በዚህም ስሌት የዓለም ተፈናቃይ ሕዝብ የአንድ ሀገር ዜጋ ተደርጎ ቢወሰድ በዓለም በትልቅነቱ 24ተኛዋን አገር ይወክላል። የአውሮፓውያን ማዕከላዊ ባንክ ለግሪክ ባንኮች የሚሰጠውን ለአስቸኳይ ጊዜ የሚውል የብድር መጠን ለመጨመር መስማማቱን አስታወቀ። ኢሲቢ በሚለው የእንግሊዝኛ አጽህሮት መጠሪያው ይበልጥ የሚታወቀው ባንክ እርምጃውን የወሰደው ደንበኞቹ ባለፈው ሳምንት ከአራት ቢሊዮን ዶላር በላይ ከባንኩ ካወጡ በኋላ መሆኑ ተዘግበዋል። ባንኩ የመደበው የሶስት ነጥብ አራት ቢሊዮን ዶላር ተጨማሪ ብድርም አስራ ዘጠኙ የዩሮ ተጠቃሚ የአውሮፓ አገሮች የገንዘብ ሚኒስትሮች በብራስልስ ተሰብስበው በከፋ የፋይናንስ ቀውስ ውስጥ ለምትገኘው አቴንስ ሌላ ተጨማሪ ብድር እንዲመድቡ ከሚጠበቅበት የፊታችን ሰኞ ብቻ ድረስ የሚያዘልቅ ነው። የአሜሪካ ድምጽ ያነጋገራቸው የኢሲቢ ባለስልጣናት ታዲያ ባንኩ ከሌሎች ባንኮች ጋር ስለሚያደርጋቸው የገንዘብ ዝውውሮች አስተያየት እንዳይሰጥ ፖሊሲው ያዛል ሲሉ ስለ ተባለው አስቸኳይ የብድር ገንዘብ ጭማሪ መረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። አዲሱ የኢሲቢ ደራሽ ብድር አቴንስ የገንዘብ ፖሊሲ ማሻሻያዎችን ተግባራዊ እንድታደርግ የሚሰጣት የገንዘብ ድጋፍ አካል የሆነ የመጨረሻ ደቂቃ ጥረት ነው። የዩሮዞን ውጭ የሚገኙ ታላላቅ የምጣኔ ሀብት ባለቤት የሆኑ ሀገሮችም ግሪክ የለየለት ውድቀት ውስጥ ከገባች ሊፈጠር የሚችለውን ሁኔታ በመስጋት በቅርብ እየተከታተሉ መሆናቸው ተዘግበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በመጪው ወር ወደ ኢትዮጵያ የሚጓዙ መሆናቸውን ዋይት ሀውስ አስታወቀ። የአፍሪካ ህብረት ዋና መቀመጫ የሆነችውን አዲስ አበባን በመጎብኘት ኦባማ የመጀመሪያው ባለስልጣን በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ይሆናሉ። የኦባማ የኢትዮጵያ ጉብኝት ዜና የተሰማው ከዚህ ቀደም ወይም ከዚህ አስቀድሞ ዋይት ሀውስ ይፋ ያደረገውን የኬንያ ጉብኝታቸውን ዜና ተከትሎ ነው። ኦባማ በአዲስ አበባ ጉብኝታቸው የተለያዩ መንግስት ባለስልጣናትንና የአፍሪካ ህብረት መሪዎችን በተናጥል ያነጋግሩ ያነጋግራሉ ተብሎ ጠብቋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። አሁን የመሪዎች ጉባኤ ላይ ያተኮረውን ቅንብር እናሰማለን። የደቡብ ሱዳን ፕሬዝዳንት ኦመር አልበሽር በአፍሪካ ህብረት ጉባኤ ለመገኘት የዓለም አቀፍ የወንጀል ችሎት ውል ፈራሚ በሆነችው ደቡብ አፍሪካ ተገኝተው ባለፈው ሰኞ በሰላም ለመመለስ ችለዋል። ይህ የሆነውም አንድ የደቡብ አፍሪቃ ፍርድ ቤት የሱዳኑ ፕሬዝዳንት ከደቡብ አፍሪካ እንዳይወጡ ባዘዘው ወቅት ነበረ። ቀደም ሲልም የደቡብ አፍሪካ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ችሎቱ በአፍሪካውያን ላይ በጎ አመለካከት የለውም፣ ስለሆነም ለተመሰረተበት ዓላማ ጠቃሚነቱ አብቅተዋል የሚል መግለጫ አውጥቶ እንደነበር ተዘግቧል። ይህን መሰረት በማድረግም በጉዳዩ ላይ ሀሳባቸውን እንዲገልጡልን ሁለት ምሁራን አናግረናል። አቶ ነጻነት ደምሴ በደቡብ አፍሪካ የአምነስቲ ኢንተርናሽናል የሰብአዊ መብት ጉዳይ ጥናትና ምርምር ኃላፊ ናቸው። ዶክተር እስቅኤል ጋቢሳ ደግሞ በሚቺጋን ክፍለ ግዛት በሚገኝ ከተሪንግ ዩኒቨርሲቲ የአፍሪካ ጉዳዮችና የኢኮኖሚ ታሪክ አስተማሪ ናቸው። አዘጋጅና አቅራቢ አዳነች ፍስሐዬ ና ምርምር ኃላፊ አቶ ነጻነት ደምሴ አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት የሱዳኑ መሪ ከደቡብ አፍሪካ በሰላም መውጣትን አስመልክቶ ያለውን አቋም አብራርተዋል አምነስቲ ኢንተርናሽናል ፕሬዚደንት ኦማር አልበሽር ሳውዝ አፍሪካ እንደደረሱ ከኤርፖርት ታስረው ወደ አለም አቀፍ ፍርድ ቤት መተላለፍ ነበረባቸው ሳውዝ አፍሪካ የአለም አቀፉ ፍርድ ቤት ስምምነት አባል ናት ስምምነቱን ከመፈረም ና ከማጽደቅ በላይም ስምምነቱን የሀገሪቷ ህግ አድርጋ የሀገሪቷ ህግ አውጥታለች ስለዚህ ሳውዝ አፍሪካ ያለምንም ምክንያት ያለምንም ጥያቄ ይህንን ግለሰብ አስራ ለአለም አቀፍ ፍርድ ቤት ማስተላለፍ ነበረባት ግን አላደረጉም ይሄንን። ስለዚህ አምነስቲ ኢንተርናሽናል ይህንን ጉዳይ በከፍተኛ ታዝበን ለሳውዝ አፍሪካ መንግስት ኢሚዲየትሊ ኦማር አልበሽርን አስረው ወደ ፍርድ ቤት እንዲያቀርቡ ጠይቀን ነበረ። ያ ሳይሆን ቀርቷል። እንደሰማችሁትም ሳውዝ አፍሪካ ያሉ የሲቪል ሶሳይቲ ድርጅቶች የሳውዝ አፍሪካ መንግስት ለማስገደድ ወደ ፍርድ ቤት ሄደው ነበረ። ሀውተንግ ከፍተኛ ፍርድ ቤት ቀርበው መንግስት ላይ ክስ አቅርበው ነበረ። ያንን ክስ እየተካሄደ ባለበት ጊዜ ኦማር አልባሽር ከሀገሪቷ መውጣታቸው ተረጋገጠ። የሳውዝ አፍሪካ መንግስት ማሰር ነበረበት፣ አለማሰሩም የሀገሪቷን ሕገ መንግስት ጥሷል ብሎ ነው ውሳኔ ያስተላለፈው የደቡብ አፍሪካ ፍርድ ቤት። ፕሬዝደንት አልባሽር ከሀገሪቱ እንዳይወጡ ባዘዘበት ወቅት እንዴት ሊወጡ ቻሉ? ለሚለው ጥያቄ አቶ ነጻነት ያብራራሉ። እሱን ነው እንግዲህ አሁን ፍርድ ቤቱ እያጣራ ያለው። ፍርድ ቤት ቀርቦ የነበረው የመንግስት ተወካይ በሚገርም ሁኔታ በተደጋጋሚ ለቀረበለት ጥያቄ ከመንግስት የሰጠኝ ኢንፎርሜሽን፣ ፕሬዚደንቱ አገር ውስጡ ናቸው እያለ ተደጋጋሚ መልስ ይሰጥ ነበረ። ከተወሰነ ሰዓት በኋላም ዳኞቹ ያው ወሬ እየተሰማ ስለነበረ እንደ ይሄ ነገር ከፕሬዚደንቱ ከሀገር ወጥተዋል የሚባል ወሬ ሰምተናል አረጋግጥ፣ ብለው ጥያቄ ማቅርበውለት ነበረ። የሰጠው መልስም በተመሳሳይ አይ የሱዳን አውሮፕላን መውጣቱን ሰምተናል፣ ግን ፕሬዚደንቱ ከተሳፋሪዎቹ ስም ዝርዝር ውስጥ የለበትም የሚል መልስ ነበር የሰጠው። ፍርድ ቤቱ ውሳኔ እስከሚሰጥ ድረስ መንግስት ዲና እያደረገ ነበር። ከግለሰቡ ከሀገር መውጣታቸው ተረጋገጠ በኋላ ፍርድ ቤቱ እንግዲህ የሚቀጥለውን በአንድ ሳምንት መልስ እንዲሰጥ ጠይቋል። ለመንግስት የተተላለፈው ትዕዛዝ አሁን ይህ ፕሬዚደንቱ ከፍርድ ቤቱ እገዳ ያለባቸው ከሀገር እንዴት እንደወጡ መንግስት አጣርቶ፣ በየት ቦርደር እንደወጡ፣ በማን ትእዛዝ እንደወጡ እንዲያረጋግጥ ትእዛዝ ተሰጥቷል። ፍርድ ቤት የሚወስነው ውሳኔ እንጠበቃለን ማለት ነው። ዓለም አቀፍ የወንጀል ችሎት ፍትሐዊ ባልሆነ መንገድ በአፍሪካውያን ላይ ያተኩራል በማለት የአፍሪካ ሀገሮች ከዓለም አቀፉ የወንጀል ችሎት ለመውጣት እያሰላሰሉ መሆናቸው ይታወቃል አቶ ነጻነት ደምስሴ ግን መሰረት የሌለው ፕሮፓጋንዳ ነው ይላሉ። ይሄ ምንም መሰረት የሌለው ፕሮፓጋንዳ ነው። ፋክቶቹ ግልጽ ናቸው። እውነታው ምንድነው? ዓለም አቀፍ ፍርድ ቤት አሁን እያያቸው ያሏቸውን ጉዳዮች ብናያቸው በእውነቱ ከሆነ ብዙ በአብዛኛዎቹ የአፍሪካ ጉዳዮች ናቸው እየታዩ ያሉት። ግን በዓለም አቀፍ ፍርድ ቤት የቀረቡት የአፍሪካ ጉዳዮች በሙሉ ኤክሴፕት አንድ ብቻ ከኬንያው ጉዳይ በስተቀር እነዚህ ጉዳዮች በሙሉ ለዓለም አቀፍ ፍርድ ቤት የተላለፉት በአፍሪካ መንግስቶች ጥያቄ በራሳቸው ሪፈራል ነው ያስከትላል። አለም አቀፍ ፍርድ ቤት ይሄዱ። ስለዚህ የአፍሪካ መንግስታት የአለም አቀፍ ፍርድ ቤት አፍሪካንን በተለየ አታክ ለማድረግ እየተንቀሳቀስ ነው የሚሉት ወሬ ምንም መሰረት የሌለው ፕሮፓጋንዳ ነው። በእውነቱ ከሆነ አንድ ዋሽንግተን ፖስት ጋዜጣ ላይ የወጣ ጽሁፍ በበኩሉ አለም አቀፍ የወንጀል ችሎት አፍሪቃንና አፍሪቃውያንን ኢላማ ወደሚያደርግ የፖለቲካ መሳሪያነት ተለውጧል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖ መናገራቸውን ጠቅሶ ይህ አባባል ምክንያታዊነት የጎደለው አይደለም ይላል አለም አቀፍ የወንጀል ችሎት ኦፊሴላዊ ምርመራ የሚያካሄድባቸው ዘጠኝ ጉዳዮች በሙሉ አፍሪካ ውስጥ ናቸው እስካሁን ባለው ጊዜ በፍርድ ቤቱ ክስ የተመሰረተባቸው ሰላሳ ሁለት ግለሰቦች በሙሉ አፍሪቃውያን ናቸው ይህ ሁሉ ሲታይ ታዲያ ጉዳዩ ፍትሐዊነት የጎደለው ይመስላል ይሁንና እንደዛ ሊሆን የቻለው በችሎቱ አመሰራረትና በአፍሪቃ በሚካሄዱት ግጭቶች ምክንያት እንደሆነ ጠበብት ይናገራሉ። ዓለም አቀፉ የወንጀል ችሎት አፍሪቃ ውስጥ የተአማኒነት ችግር እንዳለበት ግልጽ ነው። ችሎቱ በአፍሪቃ ላይ ከሚገባው በላይ አትኩሯል የሚለው አባባል ትክክለኛ ነው። ነገር ግን ይህ ክርክር በቀድሞዋ ዩጎዝላቪያና በካምቦዲያ ተመስርተው የነበሩት ችሎቶች የወቅቱ የወንጀል ችሎት ስፋት እንዲቀንስ ማድረጋቸውን አያነሳም ሲሉ የሮበርት ኬኔዲ የፍትህና የሰብአዊ መብት ማዕከል የአፍሪካ ጉዳይ ምሁር ጀፍሪ ስሚት ተናግረዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ያወሳል። ከቅርብ ዓመታት ወዲህ እጅግ የከፋ የጭካኔ ተግባራት የተፈጸሙት ከአፍሪቃ ውጭ ባሉ ሀገሮች ቢሆንም አለም አቀፍ ችሎቱ ምርመራ ሲያካሄድባቸው አልታይም በማለት ሌዝሊ ቪንጃሙሪ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ቪንጃሙሪ በለንደን ዩኒቨርሲቲ ዓለም አቀፍ የግጭት የሰብአዊ መብትና የፍትህ ፖለቲካ ማዕከል ስራ አስኪያጅ ናቸው። አቶ እስቅኤል ጋቢሳም ዓለም አቀፍ ፍርድ ቤት ክሱን የጀመረበትን ጊዜ በመጥቀስ ያብራራሉ። ክሱ የዓለም አቀፍ ፍርድ ቤት ወይም ችሎት ቀደም ሲልም ይህንን ክስ በሁለት ሺ ስምንት ባወጣበት ጊዜ እና በሁለት ሺ ዘጠኝ ደግሞ የመታሰሪያው መጥሪያ በወጣበት ጊዜ የአፍሪካ አንድነት ድርጅት ሀሳቡን ገልጾ ነበረ። በተለያዩ ምክንያቶች ይሄ ነገር የሚገባ አይደለም፣ በአፍሪካ ላይ ያተኮረ ነው፣ በአፍሪካ መሪዎች ላይ ያተኮረ ነው፣ ሌሎቹን የዓለም ግዛቶች በሚገባ አይመለከትም። ስለዚህ አፍሪካን ለመጉዳት ሆነ ተብሎ የተነሳሳ አይነት ነገር በማስመሰል የአፍሪካ ህብረት ራሱ ይሄንን መጥሪያ፣ ይታሰሩ የሚለውን መጥሪያ ስራ ላይ እንደማያውል የአፍሪካ ህብረት አባላት የሆኑ ሀገሮችም ስራ ላይ እንዲያውሉ እንደማያስገድዳቸው አስቀድሞ ተናግረው ነበረ። በተለይም ደግሞ በመንግስት ስልጣን ላይ አሁንም ያሉ የሀገር መሪዎች በዚህ በኩል እንዳይከሰሱ ጥያቄም አቅርበው ለፍርድ ቤቱም ዳኞች ማሳሰቢያ አቅርበው ነበረ። ስለዚህ አስቀድመው አስታውቀውታል። ይህን ምክንያቶች አንደኛ፣ አፍሪካ ላይ ያተኮረ ነው። ሁለተኛ ከጥቅሙ ይልቅ ጉዳቱን የሚበዛው ምክንያቱም በአፍሪካ ውስጥ ባሉት ሀገሮች ውስጥ ሰላም እየሰፈነ ባለበት ጊዜ የሀገርን መሪ መልሶ ማሰር እና ማንገላታት ችግር በሀገር ውስጥ ይፈጥራል። ይሄ ደግሞ አውሮፓውያን በአፍሪካ ላይ ያላቸውን አፍሪካ ለዚህ አልበቃም ራሱን ለመዳኘት አልበቃም የሚለውን ነገር ስለሚያሳይ ህጋው አይደለም። አሁን ስንናገር እንደተባለ ሁሉ ፕሬዚዳንት በሽር ቻድ፣ ኬንያ፣ ጅቡቲ፣ ማላዊ፣ ኮንጎ፣ ናይጄሪያ እነዚህ ሁሉ ጎብኝተዋል። በተለይም ደግሞ የዓለም አቀፍ ፍርድ ቤትን ያቋቋመው የሮም ስታትዩት እሱን ያጸደቁ ሀገሮች ውስጥም ሄደው ገብተዋል እና አዲስ ነገር አይደለም። የደቡብ አፍሪካ እንግዲህ ከመንግስት ነጻ የሆነ ፍርድ ቤት አለው እና የፍርድ ቤትን ትዕዛዝ ሊያከብር ይችል ይሆናል በሚል ምክንያት ነው በአሁኑ ጊዜ መያዛቸው ወይም አለመያዛቸው አነጋጋሪ የሆነው እንጂ የአፍሪካ ሀገሮችማ በአፍሪካ አንድነት ወይም በአፍሪካ ሕብረት በኩል አስቀድመውም ይሄን ነገር እንደማይደግፉ በስራ ላይ እንደማያውሉት ነግሮ ነበረ። ደቡብ አፍሪካ ላይ እንግዲህ አሁን እንዳልኩት የተለየ የፍርድ ቤት ትዕዛዝ ተፈጻሚነት ይኖራል የሚል እምነት ስላለ ነበር የሀገሪቱ ገዢ ፓርቲ ግን የሀገሪቱን መንግስት በስራ ላይ እንዳያውለው አስቀድሞም ጠይቆ ነበር። ስለዚህ ገብተው ወጥተዋል። የተለያዩ ምክንያቶች ሰጥተዋል። የደቡብ አፍሪካ መንግስት በተለይም የሀገር መሪዎች ለስብሰባ በመጡ ጊዜ ምንም ነገር እንደማይደርስባቸው አስቀድሞ ዋስትና የሚሰጥ ስለሆነ ይህን ነገር ስራ ላይ እናውለውም ብለዋል። ስለዚህ አባል የሮም ቻርተር የሮም ስታትዩት ያልፈረሙ ሀገሮችም ገብተው ይወጣሉ። እሳቸው እንግዲህ ለአፍሪካ መሪዎች ሁሉ የተመቸ ነው። ሁላቸውም በዚህ አይነት ክስ በእሱ አይነት ክስ በስልጣን መባለግና በስብዕና ላይ የተፈጸመ ወንጀል በሚል ብዙዎች ሊከሰሱ ስለሚችሉ ይህንን ስራ ላይ ለማዋል አልወደዱም። የአፍሪካ ሀገሮች ማለት ነው። ግን ቅድም ጠቀስ ያደረጉት የደቡብ አፍሪካ ፍርድ ቤት ራሱ የሚችለውን አድርገዋል። እንግዲህ ከቦታው እንዳይንቀሳቀሱም ትእዛዝ አስተላልፎ ነበር፣ ያው የሚሰማው አላገኘም እንጂ ይሄ እንግዲህ እውነት የደቡብ አፍሪካ የፍርድ ስርዓት ነጻ መሆኑን ያሳያል ማለት ነው፣ በአንድ በኩል ሊያሳይ ይችላል። እውነት ነው፣ ግን የተዘጋጁበት ይመስለኛል። የደቡብ አፍሪካ መንግስትም የሱዳኑ መሪ ወይም የሱዳን መንግስትም በዚህ ነገር ላይ አስቀድሞ የተዘጋጀ ይመስለኛል። ይሄ ነገር ሊመጣ ይችላል ብለው ስለዚህ ፕሬዚደንቱ አውሮፕላን በመደበኛ የአየር ማረፊያ ሳይሆን ወታደር አየር ማረፊያ ነው የተቀመጠው። ይሄ ደግሞ በቀጥታ የሚታዘዘው ያው በፕሬዚደንቱ ትእዛዝ ስለሆነ ማንም እዛ ድረስ ገብቶ በፖሊስ ኃይል በፍርድ ቤት ትእዛዝ እሳቸውን እንደማይወስድ የታወቀ ነገር ነበር። ቀደም ብለው የተዘጋጁበት ይመስለኛል። የደቡብ አፍሪካ ጠቅላይ ፍርድ ቤት ግን ወይም ከፍተኛው ፍርድ ቤት ግን ትዕዛዝ መስጠቱ ከመንግስት በአንድ በኩል ትንሽ ነጻነት ያለው ሊሆን ይችላል ነውም ብዬ ነው ማምነው። በሌላ በኩል ደግሞ ለሀገር፣ ለዓለም አቀፍ ጋዜጠኞች እና የሚዲያ አካሎች የሚበቃ ስም ለመስጠትም ሊሆን ይችላል ግን እንደተባለው ትንሽ ነጻነት እንዳለው ያሳያል ል ይመስለኛል። ሜት እንግዲህ የአፍሪቃ መሪዎች የሚሉትን ካየን፣ እርስዎ እንዳሉት እንግዲህ የአፍሪቃ መሪዎች በአሁኑ ጊዜ ይሄ የአለም አቀፍ የወንጀል ችሎት የምዕራብ ሀገሮች በማይፈልጓቸው መሪዎች ላይ ነው የሚያተኩረው የሚል እምነት ነው ያላቸው። እስካሁን ካየነው በመሪዎች ደረጃ የተከሰሱት የአፍሪቃ መሪዎች ናቸው። በአለም ደረጃ ሌሎች በህዝብ ላይ ወንጀል የሚፈጽሙ ወይም ጭቆና የሚፈጽሙ የሉም ማለት ነው ወይስ እንዴት ነው? እንደ እውነቱ ከሆነ በመጀመሪያ ይሄ ፍርድ ቤት ከተቋቋመ ጊዜ ጀምሮ የተለያዩ ሰዎች በፍርድ ቤቱ ቀርበው ፍርድ ቤት ሰጣ የተሰጥበት አለ። እየተከሰሱም አሉ። እንዲያውም በመጀመሪያ የነበሩት ሞሰች በሀገሩ መንግስት ተይዘው ነው ለፍርድ ቤቱ የተሰጡት። እዛን ጊዜ እንግዲህ ፍርድ ቤቱ ስራውን እያካሄደ እያለ ነው እሳቸው የሞቱት። ከእሳቸው ሌላም ደግሞ በዩጎስላቪያ ላይ በግልጽ በተመለከተ፣ እንግዲህ ፍርድ ቤቱ ጁሪስዲክሽን ያለው በተለያዩ ነገሮች ላይ ነው። በተለይም እነዚህ ሶስት ነገሮች፣ አንደኛው ጀነሳይድ የሚባለው ነው። ሁለተኛ በሱብንታ ላይ የተፈጸመ ወንጀል ነው። ሌላው ደግሞ ጦርነት ወንጀሎች ናቸው። ይህንን በመተመለከቱ ወንጀሎች ላይ ብቻ ነው እንጂ ማንኛውንም ወንጀል አይደለም ፍርድ ቤቱ የሚያስተናግደው። ይህንን ሲመለከት በግልጽ ያየ ነው ይሄ የኤትኒክ ክሌንዚንግ የሚሉት ተፈጸመ የሚባለው ዩጎስላቪያ አስቀድሞም ስራ ላይ ውለዋል። አሁንም ደግሞ የአፍሪካ ህብረት ወደ አፍሪካ ህብረት ከመመለሳችን በፊት የዩጎዝላቪያም እንደዚሁ እንግዲህ ዩጎዝላቪያ ያለው በእርግጥ እንደዛ ተደርጓል። ግን ዩጎዝላቪያ ግልጽ ጦርነት የተካሄደበት ይሄ የዘር ማጥፋት የሚባለውን በግልጽ የታየበት ምዕራባውያን ደግሞ በተጨባጭ የተነሱበት ጉዳይ ነበረ እና ምናልባት አፍሪቃውያን ከሚሉት ጋር ምዕራባውያን የማይፈልጓቸው መሪዎች ላይ ነው የሚያተኩሩት የሚለው ጋር ሊሄድ ይችል እንደሆነ እንግዲህ እሱኑ ለማለት ነበረ። ወደ አፍሪካ ህብረት ለመሄድ ሳይሆን የአፍሪካ ሀገሮች እንግዲህ የሚገናኙበት እሱ ስለሆነ በዛ መድረክ ላይ ቀደም ሲል አፍሪካ ላይ ያነጣጠረ ነው ያሉት። አሁን ግን በዚህ በሱዳን መንግስት ጉዳይ ላይ መግለጫ በሚሰጡበት ጊዜ የአፍሪካና የምስራቃዊ አውሮፓ ብለው ጨምረውበታል። ምክንያቱም ይሄ የዩጎስላቪያ ጉዳይ ስላለ ቀደም ሲል ግን አፍሪካ ላይ ያነጣጠረ የምዕራባውያን ሴራ ነው ነው የተባለው። ግን አሁን እንዳልኩት ሌላ ምሳሌ ከአፍሪካ ውጭ መስጠት ስለሚቻል አሁን ደግሞ ምስራቅ አውሮፓ የሚል ነገር ጨምረውበታል። ግን ይሄ እውነት አይመስለኝም። እኔም እርግጥ የነፃ ፍርድ ቤቶች ወይም ነፃ የፖሊስ ኃይል ያለበት ቦታ አይደለም አፍሪካ። በቅርብ ታሪክ ውስጥ በምናይበት ጊዜ አምባገነኖች ሲያስተዳድሩት የነበረ አገር ነው። አሁን ነው ወደ ዴሞክራሲ እየሄደ ወይም በዛ መንገድ ላይ ዳዴ የጀመረው። ስለዚህ እንዲህ አይነቱን የሕግ በላይ የበላይነት ስራ ላይ ለማዋል የደረጀ ተቋማት የደረጀ ተቋማት በሌሉበት አገር ውስጥ በተለይ ደግሞ ብዙ የተለያዩ ወንጀሎች፣ የዘር ማጥፋት ይሁን ስብ እና ላይ የሚደረግ እነዚህ የመሳሰሉ ወንጀሎች በብዛት የተካሄዱት በአፍሪካ ውስጥ ነው። እነዚህ ሰዎች መከሰሳቸው እኮ ነው ዋናው ነገር እኮ መታየት ያለበት መከሰስ መቻላቸው ነው እንጂ ምንም አላደረግንም ቢሉ፣ ከወንጀሉ ነጻ ቢሆኑ ፍርድ ቤቱ ጋር ቀርበው ነጻ ወጥተው ሊመለሱ ይችላሉ። ምክንያቱም ነጻ የወጡ ሰዎችም አሉ በዚህ ፍርድ ቤት ውስጥ። ስለዚህ አፍሪካ ላይ ያነጣጠረ ነው። ከሀያ ስድስት ሰዎች ያህል ከአፍሪካ ውስጥ ተከሰዋል የሚለው በአንድ በኩል በቁጥር ደረጃ እውነት ሆኖ ያለ ነገር ግን እኔ እንደሚመስለኝ ያነጣጠረ አይደለም። የአፍሪካን ሕዝቦች ከአምባገነንነት ለመጠበቅ የሚደረግ ትግል ነው የሚመስለኝ። የአፍሪካ ሕዝቦች መሪዎቹ ሳይሆኑ ሕዝቦቹ ይህንን ነገር መልካም እድገት ነው ለአፍሪካ ብለው የሚያዩ ይመስለኛል። በሌላ በኩል ደግሞ ስናይ እንደተባለው እንግዲህ እነዚህ የአፍሪካ መሪዎችም ሆኑ ሌሎች በእነሱ ደረጃ ወንጀል የፈጸሙ ለፍርድ የሚቀርቡት በህዝብ ላይ በፈጸሙት ነው፣ እንግዲህ በስብና ላይ በፈጸሙት ወንጀል ተብሎ ነው። በሌላ በኩል አሁን የሱዳኑ መሪ ከተመለሱ በኋላ በብዙ ሺዎች የሚቆጠሩ ሰዎች በደስታ ተቀብለው ባንዲራ እያውለበለቡ ብሔራዊ መዝሙር እየዘመሩ ነው የተቀበሏቸው። እና ይሄ እንዴት ሊገለጽ ይችላል? እንግዲህ በሱዳን ውስጥ የፕሬዚደንት አልበሽር መንግስት ይኸው ሀያ አምስት ዓመት አስቆጠረ መሰለኝ ወይም ሀያ ስድስትም ሊሆን ነው ሀያ ስድስት ዓመት አስቆጥረዋል። ማንንም ሰው አስወጥቶ ድጋፍ ለማሳየት የሚችል ይመስለኛል። ይሄ በተለይ በአፍሪካ ሀገሮች በብዙዎች ዘንድ የታወቀ ዘዴ ነው። ድጋፍ አለን ለማለት በገንዘብ ኃይል ይሁን በፖሊስ ኃይል ይሁን በዘር ኃይል ይሁን ሰውን ማስወጣት ይቻላል። ይሄ ግን ፕሬዚደንት አልበሽር በአፍሪካ በሱዳን ውስጥ እንኳን ቢሆን በሱዳን ውስጥ እንኳን ቢሆን ከፍተኛ ተወዳጅነት ያላቸው መሪ ናቸው ብሎ ለማለት አስቸጋሪ ነው የሚሆነው የሱዳን መንግስት ዘጠና አራት ፐርሰንት ነው አሁን የተመረጡት እሳቸው፣ ዘጠና አራት ፐርሰንት አግኝተው ነው የተመረጡት። ነገር ግን በዛ ምርጫ ውስጥ ተሳታፊ እንኳን የተቃውሞ የተቃውሞ ፓርቲዎች ያልተሳተፉበት ነው ለሰብአዊ መብት የሚከራከሩ ሰዎች የሚታሰሩበት እና ብዙ መከራ የሚያዩበት ሀገር ነው። ይሄ እንግዲህ በአሁኑ ዘመን በአንድ በኩል የዴሞክራሲን ስርዓት እናካሄዳለን እያሉ፣ በአንድ በኩል ግን ጠንካራ የሆነ የመንግስት ኃይልና እጅን እየተጠቀሙ በስልጣን ላይ የሚቆዩ መሪዎች የሚያደርጉት የሚያደርጉት ታክቲክ ነው እና አዲስ ነገር ነው ብዬ ይህንን ለማለት አልችልም። ዘጠና አራት ፐርሰንት ነው ያሸነፍኩት ብለው በአሁን ባለፈው ሚያዝያ ወር ውስጥ ያሸነፉት ሰው ህዝቡ ይሄን ያህል ድጋፍ አለው የእኛ መሪ ያልታስርም እየደገፈኝ ነው የሚሉበት መንገድ እኔ አይታየኝም። ዘጠኝ ቢሊዮን ብር ያክል ሰርቀዋል የሚባሉ መሪ ህዝቡ ሳይበላ ሳይጠጣ እያደረ ብዙ የነዳጅ ገቢ እያለ አሁንም ችግር በሱዳን ውስጥ እያለ ይሄ የህዝብ ድጋፍ ነው ለማለት ያስቸግረኛል። እኔ ይሄ እንግዲህ በአፍሪካ ውስጥ አሁን የምናየው ዲቨሎፕመንት ነው። በብዙ ቦታ እንዲህ አይነት ነገሮች ይታያሉ። ህዝብን በማስወጣት ባንዲራ በማውለብለብ ድጋፍ አለን ይባላል። ግን ከውስጡ የሆነውን ነገር አተኩሮ የሚያይ ሰው የሚያውቀው ይመስለኛል። ወደ ኬንያም ከሄድን ኬንያታ በፕሬዝደንትነት የተመረጡት ክስ እያንዣበባቸው እያለ ነው እና የሀገሪቱ ህዝብ ነው ለፕሬዝደንትነት የመረጣቸው። ትንሽ የተለየ ይመስለኛል። ይሄ ነገር የኬንያታው ከዚህኛው ከሱዳኑ በኩል የተለየ ይመስለኛል። በአንድ በኩል እርግጥም እሳቸውም የአንድ የአፍሪካ ሀገር መሪ ሆነው ስላሉ አፍሪካ መሪዎች ሁሉ ይረዳዳሉ በዚህ ነገር ለማለት ይቻላል። ነገር ግን ይተላለፍልን ብለው ጠይቀዋል። ስለዚህ ትንሽ የተለየ ይመስለኛል የኬንያው። እሱማ ሄደውም ቀርበዋል እንደ ደንቡ ግን። እኔ እንኳን ህዝቡ ይህን እያወቀ ነው እንግዲህ በህዝብ ላይ አይደለ፣ ህዝብና ህዝብ ያኔ ከምርጫው በኋላ ትልቅ ግጭት በነበረበት ጊዜ እዛ ውስጥ አሉበት ተብለው ነው እንግዲህ የተከሰሱት። እንደዛ መሆኑ እየታወቀ ህዝቡ ለፕሬዚደንትነት መረጣቸው። እንዴት ነው ይሄንን ነገር መግለጽ የምንችለው? ያው የቀረበባቸው ክስ ምን ያህል እርግጠኛ እንደሆነ ያጠራጥራል። በሁለተኛ በኩል ደግሞ ሌላ ነገር አለ። በምርጫ አደራረግ ላይ በኬንያ ውስጥ ማን ለማን ድምፅ እንደሚሰጥ የተለየ የወገን ነገር አለ። አንዱ ፓርቲ ደግሞ በስልጣን ላይ የነበረው በስልጣን በስልጣን ላይ የነበረውን የማስወገድ ነገር አለ። እንደዚህ አይነት ነገሮች አሉ በኬንያ ውስጥ። እኚህ ሰውዬ ግን በሰራ ሀያ አምስት አመት ሀያ አምስት አመት በወታደራዊ ኩዴታ ስልጣን ከጨበጡ በኋላ ይለቀቁ አይደሉም። ስለዚህ ለውጥ በሚፈልግበት ጊዜ አብዛኛው ህዝብ እንኳን የኬንያ ህዝብ፣ የሌላውም ህዝብ ብዙ ክስ የቀረበበትን ሰው የሚመርጥበት ጊዜ አለ ከአንዱ አንዱ ይሻላል ብለው። ስለዚህ ከውጭ የመጣውን ክስ በመመልከት ብቻ ድምፅን ከመስጠት የሚቆጠብበት ሁኔታ አይደለም። በኬንያ ውስጥ ያለው ለማለት ያህል ነው። ሰውየው ደግሞ እንግዲህ ክሱ ከቀረበ እና አሳማኝ ከሆነ ይታይልኝ ብለዋል። ስለዚህ ክስ ስለቀረበ ብቻ ሰው ይሄን ሰው እያንፈልገው የሚልበት ጊዜ አይኖርም ለማለት ብዬ ነው። ደግሞም በዳርፉር ላይ የተፈጸመው ዓለም ሁሉ የሚያውቀው ነው። የኬንያው በግልጽ ተጣርቶ የፈጸሙት ወንጀል ትክክለኛ ነው ለማለትም የሚያስቸግር ይመስለኛል። ነ አድማጮች፣ ዓለም አቀፍ የወንጀል ችሎት በሱዳኑ መሪ አልባሸር ላይ ያስተላልፈው የስርዓት ማዘዣ ተግባራዊ ሊሆን አለመቻሉን መሰረት በማድረግ የተቀናበረው ዝግጅት አላበቃም። የመጨረሻው ክፍል ሰኞ ይቀርባል። በደህና ቆየ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የመናገር የመሰብሰብና የሃይማኖታዊ እምነት ነጻነትን የሚያካትተው ህጋዊ የሆነ የሰብአዊ መብት ዋስትና እንዲኖር ያስፈልጋል። ይሁንና እንዲህ አይነቱን መብት የሚያስከብር ህጋዊ ተቋም ከሌለ መብቶቹ እውነታ ሊሆኑ የሚችሉበት ሁኔታ የጠበበ ነው ብለዋል ታም ማሊኖውስኪ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የስራና የሰብአዊ መብት ጉዳዮች ረዳት ሚኒስትር። በብዙ የአፍሪካ ሀገሮች ለፍትህ የሚኖረው ተደራሽነት በብዙ ምክንያቶች ይሰናከላል። የፍርድ ቤቶችና የህግ ባለስልጣኖች እጥረት፣ የህግ ተቋሞቹ ማህበረሰቦቹ ከሚኖሩባቸው አካባቢ የራቁ በመሆናቸው፣ ስለ ህጋዊ ሂደት ብዙም እውቀት ባለመኖሩና በፍርድ ስርዓቱ ላይ እምነት እንዳይኖር በሚያደርገው ሙስና ምክንያት የፍትህ ተደራሽነት ይሰናከላል። ለምሳሌ ማሊን ብንወስድ 15 ሚሊዮን ለሚሆነው ህዝብ 300 የህግ ባለሙያዎች ብቻ ናቸው ያሉት፣ አብዛኞቹ የሚኖሩትም በመዲናይቱ ባማኮ ነው። ስለሆነም ከክፍያ ነጻ የሆነ የጠበቃ አገልግሎት የማግኘት ህግ ቢኖርም ከመዲናይቱ ርቀው በድህነት የሚኖሩት ሰዎች ብዙም ሊጠቀሙበት አይችሉም። ዩናይትድ ስቴትስ የአፍሪቃ የፍትህና የተንቀሳቃሽ ፍርድ ቤቶች ማዕከልን የምትደግፈውም ለዚህ ነው። የዓለም መተሳሰር በቀላሉ በማይደረስባቸው ቦታዎች በድህነት የሚኖሩት ሰዎችም ስለ መብታቸው እንዲረዱ ያደርጋል። ለምሳሌ አንዲት በኮንጎ ዲሞክራሲያዊት ሪፑብሊክ የምትኖር የሶስት ልጆች እናት ባለቤቷ ከሞተ በኋላ አማቾቿ እስከነ ልጆቿ ከቤት አባረሯት። ሴትየዋ ሕጋዊ እርዳታ ወደሚገኝበት ቦታ ሄዳ ሴቶችና ወንዶች በእኩል አይን እንዲታዩ በሚፈቅደው ሕግ መሰረት እሷና ሴቶች ልጆቿ ወደ ቤታቸው ለመመለስ ችለዋል። ለፍትህ ተደራሽነት ማግኘት ማለት ለፍርድ ቤቶች ተደራሽነት ተገኘ ማለት ሳይሆን፣ ይላሉ ረዳት ሚኒስትር መሪኖውስኪ፣ መረጃ ለማግኘትና ለሕዝብ የሚቆረቆር መንግስት ላቀረበው አገልግሎት ተደራሽነት ማግኘት ማለት ነው። የህዝብን ብሶት የሚያዳምጡ መንግስታት ደግሞ ነጻ በሆነ ሂደት በህዝብ የተመረጡትና በስልጣን ለመቆየት የተደነገገውን የጊዜ ገደብ የሚያከብሩት ናቸው ብለዋል የዩናይትድ ስቴትሱ ባለስልጣን። ዩናይትድ ስቴትስ በዜጎቻቸው ላይ የሚያተኩርና ለህዝባቸው የሚጥሩ ባጣ በነጣ ድህነት ላይ የሚኖሩትን ኑሮ ለማሻሻል የሚሰሩ አስተዳደሮችንና የፍትህ ስርዓቶችን ለማየት ትፈልጋለች። የተረጋጋ ሰላማዊ የበለጸገና ፍትሐዊ ማህበረሰብ እንዲኖር ከተፈለገ የሚያስፈልገው ይህ ነው በማለት የዕለት ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀሪው ግማሽ ሰዓት ቀደም ሲል እንዳልኩት የሙዚቃ ቃና የሚደመጥበት ነው። ጽዮን ግርማ ነች ደሳለኝን ተክታ የምታቅርብላችሁ መልካም ምሽት እንደምንላችሁ አምሽታችኋል። የሙዚቃ ቃና አድማጮች፣ ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ባለፈው ሳምንት በገባሁት ቃል መሰረት፣ ዛሬም ምርጥ ምርጥ የእንግሊዝኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያቸው የማመሻው ጽዮን ግርማ ነኝ። አብራችሁ Yes. Yeah. አድርጌ ያሰማኋችሁ ዜማ ሬቾ ብራውን የተሰኘች ወጣት ድምፃዊ ዜማ ነው። ዓለም አቀፍ ብዙሃን መገናኛ ሬቾን ኢትዮጵያዊ አሜሪካዊ ወጣት ድምፃዊና የግጥም ደራሲ ሲሉ ያስተዋውቋታል። ተወልዳ ያደገችው ኒውዮርክ ከተማ ሲሆን የታዋቂዋ የሙሽራ ልብስ ዲዛይነር አምሳሌ አበራ ልጅ ናት። አባቷን በፊልም ኢንዱስትሪ ውስጥ የሚገኝ ኔል ብራውን የተባለ አሜሪካዊ ነው። እናቷ ወይዘሮ አምሳለ ሬቾ የሚለውን ስም ያወጣ ነው። ስሙን በሁለት መልኩ ለመጠቀም እንድንችል ነው ስትል ለብዙሀን መገናኛ ስትናገር ተሰምታለች። ሬቾ ኢትዮጵያ በምትሄድበት ጊዜ እዛ ያሉ ቤተሰቦቿ ራሄል እንዲሏት ሲሆን እዚህ ደግሞ ሬቾ የሚለውን ስም በቀላሉ ለመጠቀም እንዲቻል ነው ብላለች። በነገራችን ላይ እናቷ ወይዘሮ አምሳላ አበራ ትውልድና እድገቷ ኢትዮጵያ ነው። እድሜዋ አስራ ዘጠኝ አመት ሲሆን ደግሞ እዚህ አሜሪካን መጥታ ትምህርቷን ስትከታተል ቆይታ አሁን ኒውዮርክ ውስጥ ታዋቂ የሙሽራ ቀሚስ ዲዛይነር ሆናለች። የአምሳለ ስራዎች ኦፕራ ሾው ና ደቪው በተባሉ ዝነኛ የቴሌቪዥን ቶክ ሾዎች ላይ ቀርበዋል። እንዲሁም ኤቢሲ የተሰኘው የቴሌቪዥን ጣቢያ ከፍተኛ ክፍያ ከፍሎ ግሬስ አናቶሚ ለተሰኘው የቴሌቪዥን ፊልም አልባሳቶችን ገዝቷታል። እንዲሁም አሜሪካን ዌዲንግ፣ 27 ድሬስስ፣ ወን ኢን ሮም እና ደ ሃንግ ኦቨር በተሰኙ ፊልሞች ላይ የልብስ መደብሯ ታይቷል፣ ልብሷም ተለብሷል። ጁሊያ ሮበርትስና ሀሊ ቤሪን ጨምሮ ለበርካታ ታዋቂ የፊልም ባለሙያዎች አልባሳትን አቅርባለች። ኢትዮጵያዊቷ ይቷ አምሳላ በራ። አሁን ደግሞ ልጇ ሬቾ ብራውን ድምጻዊ ትሆናለች። ሰሞኑን ስድስት ነጠላ ዜማዎችን ለቃለች። ኢፒ ይሉታል። ኢፒ ማለት ከነጠላ ዜማ ከፍ ያለ ከአልበም ደግሞ ዝቅ ያለ ነው። ዘባንድ ይሰኛል። የሬቾ ብራውን ኢፒ ሁለተኛው ስራዋ ነው። ሰሞኑን ከለቀቀችውና በመግቢያ ላይ ቀንጨብ አድርጌ ካስደመጥኳችሁ ኢፒ ስራዋ ላይ ዩጎት ሚ የተሰኘውን ዜማ ለዛሬ ጋብዛችኋለሁ። What can I do to make you feel like I do cast a spell over you? Walk a mile in my shoes. Ooh. in my brain Rachel loves Ethiopia. She loves it so, so much. You I mean, to the point, I mean, sometimes I even think that she even loves it more, more, than I do. Not to say that I don't love it, but she just had her passion. Uh, Rachel Ethiopian, but I'm አንዳንድ ጊዜ እንደውም ከኔ በላይ በጣም ትወዳታለች ብዬ አስባለሁ። እንደዛ ስል እኔ ሀገሬን አልወድም ማለት አይደለም፣ ነገር ግን ሬቾ የኢትዮጵያን ባህል፣ አገሯን እንደ አገርነቷ በጣም ትወዳታለች ስትል ወላጅናቷ በ2012 ለሲኤንኤን የቴሌቪዥን ጣቢያ አፍሪካን ቮይስ በተሰኘ የቴሌቪዥን ፕሮግራም ላይ የሰጠችው አስተያየት ነበር። ከሬቾ ወይም ወደ ራሄል ቀጥ የምሻገረው ሁለት ድምጻውያን በጋራ እየሆኑ ወደሚያቀነቅኗቸው ዜማዎች ነው። ዱዌት ይሏቸዋል። ዱዌት ሁለት ድምጻውያን በአንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው። ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል። ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል፣ ወይም ፒያኖ ፎር ሃንድ ሲሉታል። ሞዛርት በወጣትነቱ ጊዜ ከእህቱ ማሪያን ጋር በ1765 ዓ ም የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ። እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫ አለው። ማርቪንጌ እና ታሚ ቴርል በ1967 ዓ ም ኤንት ማውንቴን ሀይ ሲሉ ያቀነቀኑ ትልጋብስ ከማርቪን ጌይ ና ታሚ ወደ ዶሊ ፓርተን ና ኬን ሮጀርስ በጋራ ወዳቀነቀኑት ዜማ አሻገራለሁ። ዶሊ ና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸው ና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓ ም አይስላንድስ ኢንደስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢንደስትሪም አሁን ደግሞ ወደ ሁለት ድምጸ መረዋ እንስት ድምጻውያን ዜማ አልሰዳችሁ። ዊትኒ ሂውስተን ና ማሪያ ኬሪ በጋራ ወዳቀነቀኑት ዜማ። ዊትኒ ና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከስምንት ዓመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምታስበውን ስትጠየቅ ስለ እሷም ምንም አላስብም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ትመልስ ነበር። ከስምንት ዓመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማራያ እና ዊትኒ በ1998 ዓ ም ዌን ዩ ብሊቭ ሲሉ ያቀነቀኑትን ተከታዩ ምርጫ ይል አድርገው ዌን ዩ ብሊቭ ከ1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን አይ ኒው ዩ ዌር ዌቲንግ ፎር ሚ ዜማ ተጋበዙልኝ። የሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። አይ አም ዩር ኤንጀል ይሉናል፣ ሴሊን ዲዮንና አርኬሊን በ1998 ዓ ም በጋራ ባቀነቀኑት ዜማ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሻሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል እገባለሁ። ለዛሬው በሲሊንዲዮንና ና አርኬሊ አይ አም ዩር ኤንጅል ሰናበታቸው ሰናበታችሁ ደህና እደሩ። Some climbing faith. Oh, yeah, no rings too wide for you to make it across. All you have to do is believe. i አድማጮች አሁን የማጠቃለያ ወሬዎቹን አሰማለሁ ከሞቃዲሾ ደቡብ ምዕራብ ሰላሳ ኪሎ ሜትሮች ርቃ በምትገኘው የአፍጎዬ ከተማ የፖሊስ መቆጣጠሪያ ኬላ ላይ ጥቃት ያደረሱ ዋንጋቾች አስራ አምስት ፖሊሶችን መግደላቸው ተዘገበ የአሜሪካ ድምጽ ያነጋገራቸው የታችኛው ሸበሌ አገረ ገዢ አብድል ቃድር ሙሐመድ ኑር ሲዲ እንዳመለከቱት ሌሊቱን በፖሊስ መቆጣጠሪያው ላይ ጥቃት የሰነዘሩት የሶማሊያው እስላማዊ ጽንፈኛ ቡድን ተዋጊዎች ለአጭር ጊዜ ጣቢያውን ቢቆጣጠሩም በጸጥታ ኃይሎች በተወሰደ እርምጃ አካባቢውን ለቀው ሸሽተዋል። ከዚህ ቀደም ታይቶ በማያውቅ ደረጃ ቁጥሩ 59.5 ሚሊዮን የሚደርስ ሕዝብ በያዝነው ዓመት ለድህንነቱ መጠገያ ፍለጋ ከቀዩ ለመፈናቀል መገደዱን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አዲስ ጥናት ይፋ አደረገ። ዘገባው አክሎ እንደጠቆመው ገና በተጋመሰው የአውሮፓውያን 2015 ዓ.ም የተፈናቀለው ሕዝብ ቁጥር ባለፈው 2014 ሙሉ ዓመቱን ከተዘገበው የ51.2 ሚሊዮን ጋር ሲነጻጸር በ8.3 ሚሊዮን የላቀ ነው። የመንግስታቱ ድርጅት ዘገባ እንዳከለው በዓለም ዙሪያ ከአንድ መቶ ሀያ ሁለት ሰዎች አንዱ ከቀዩ ተፈናቅሎ ወደ ሌሎች ሀገሮች ተሰደዋል። የመኖሪያ ፍቃድ ፍለጋ ላይ ነው። አሊያም እዚያው የገዛ ሀገር ውስጥ ተፈናቃይ ሆኖ በመንከራተት ላይ ይገኛል። በዚህም ስሌት የዓለም ተፈናቃይ ህዝብ የአንድ ሀገር ዜጋ ተደርጎ ቢወሰድ በዓለም በትልቅነቱ ሀያ አራተኛዋን ሀገር ይወክላል። በእንግሊዝኛው ሀጽሮት መርስ በሚባል የሚታወቀው በሙሉ አጠራሩ መካከለኛው ምስራቅ የመተንፈሻ አካላት እውከት በመባል የሚታወቀው በወረርሽኝ መልክ የሚተላለፍ በሽታ አዲስ ታማሚ መታየት ማቆሙን ደቡብ ኮሪያ አስታወቀች። ዘገባው ምንም የመከላከያ ክትባት ላልተበጀለት እስካሁን የአራት ደቡብ ኮሪያውያንን ህይወት ለቀጠፈው ና አንድ መቶ ስልሳ ስድስት ሌሎች ለህመም ያጋለጠው የምርስ ይቆማል የሚል ተስፋ አሳድረዋል። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ይኖራቸዋል በሚል ጥርጣሬ ቁጥራቸው ከስድስት ሺ ሰባት መቶ በላይ የሚደርስ ደቡብ ኮሪያውያን ወረርሽኙን ለመቆጣጠር በታለመ ጥረት ተገልለው እንዲቆዩ መደረጋቸውም ይታወቃል። ወረርሽኝ ቢከሰት በሚል ያሳድረው ህብረተሰብ ጤና ስጋት በበቂ መዘጋጀቷን ባለስልጣኖቿ ባስታወቁባት ታይላንድ ለቫይረሱ ከተጋለጡ ሰዎች ጋር ንክኪ አድርገው ይሆናል በሚል የተጠረጠሩ ሀምሳ ዘጠኝ ሰዎች በሆስፒታልና ና በየመኖሪያ ቤታቸው ክትትል እየተደረገላቸው መሆኑን ተዘግበዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በመጭው ወር ወደ ኢትዮጵያ የሚጓዙ መሆናቸውን ዋይት ሀውስ ትላንት አስታወቀ። የአፍሪካ ህብረት ዋና መቀመጫ የሆነችው አዲስ አበባን በመጎብኘት ኦባማ የመጀመሪያው በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ይሆናሉ። የኦባማ የኢትዮጵያ ጉብኝት ዜና የተሰማው ከዚህ ቀደም ዋይት ሀውስ ይፋ ያደረገውን የኬንያ ጉብኝታቸውን ተከትሎ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የዛሬ ቅዳሜ ፕሮግራሙን እዚህ ላይ ፈጸመ። ነገ እሁድ የራዲዮ መጽሔት ተረኛ ነው። አሉላን ይዤ መለሳለሁ። ለዛሬ ከንጉሡ ጋር አዲሱ አበበ። ሰላም ደህና አድሩ። This program has come to you from the Voice of America, Washington.